The Voice of America። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 ና 25 ሜትር ባንዶች ዘውትር ከምሽቱ ሶስት ሰዓት እስከ አራት ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመራል። በክብር በክብር

ክብር በስልጣኔ ተራቆ እንዲህ ሰማያ ሰማያት ሲነጋ፣ ክብር ምን እንደሆነ ገና የማያውቅ እንግሊዝ ደንቆሮ ነው። ይገርማል። ለካ ቁጭ ብለው ከጠበቁት ዘመን ጉድ ወልዶ ያሳያል። ይኸው ይሄ ጊዜ የሰጠው ቅል፣ ይሄ እጅል የእንግሊዝ ጄኔራል ያንድ የኢትዮጵያ ንጉሠ ነገሥት እጅ መጨበጥም ይመኛል እኮ። እጄን የኔን ይሄን እጄን ስንት ጀግና እንደቆሎ በስን ይዞ የኖረ

ምን ያደርገው? ስሜን እንጂ በሩቁ እንግሊዝ እጀና አውቀው። ዛሬ ምሽቱን ትያትር ቤት ጎራ ሳንል አልቀረንም። ወይስ ትያትር ቲያትር ቤቱ ወደኛ ጎራ ብለዋል? እንበላቸው። ጤና ያስጥልኝ። ይግቡ፣ ይቀመጡ፣ ይቀመጡ፣ ይቀመጡ። ጎራታ ይቃል። ግሩም ቤት፣ ድንቅ ቤት። ደፈጣ ውጊያ፣ ታላቅ ጀብዱ የሚካሄድበት ያልታወቀ ጦር ሜዳ፣ ያልታወቀ ጦር ሜዳ። አዎ ምን ማለት ነው? አልኩን ማለት ነው።

ጤና ያለው ነው። አንዴት የሚወዳት ጠቦት ነበረችኛል እኔ እየቀለብኳት አንታ ነከትካት። እንዴት? ምን ማለቱ ነው? ያልኩን ማለት ነው። በእርግጥ ቲያትር ቤቱ ዛሬ ከአሜሪካ ድምፅ ስቱዲዮ ሁለት ውስጥ ነው።

አሁን እንደ ቅደም ተከትላቸውም እውቁ ተዋናይ ስራፌል ተካ በቴዎድሮስ ራዕይ፣ እውቁ ተዋናይና አዘጋጅ ቴዎድሮስ ተስፋይና ሌላው ታዋቂ ተዋናይ መለሰ ወልዱ በወንድ ላጤው መዘዝ ቲያትሮቻቸው እንደሚጫወቷቸው ነው የሰማ ናቸው። በዋሽንግተኑ የጣይቱ ባህልና የትምህርት ማዕከል ጋባዥነት ቲያትሮቻቸውን ይዘው ወዲህ ወደ ዩናይትድ ስቴትስ ብቅ ያሉት እንግዶቻችን አብረውንም ያመሻሉ። ከዚያ ሌላ ንጉሻት ሊሉ ባለፈው የጀመረውን ዛሬ ያጠቃልላል። አሁን ሀምሳኛ አመቱን

ቅርቡ ስላከበረው የኢትዮጵያ ቴሌቪዥን እርሱ የነበረበትን የጥንቱን ትዝታ ከሚያወጋ እንግዳው ጋር ይመለሳል። አድማጮቻችን፣ እንደምንሰነበታችሁ፣ እንደምንሳመሻችሁ እኛ ደህና ነን። ዛሬ አየሩም ደስ ይላልና ደስ የሚል ምሽት አብራችሁን እንድታሳልፉ ግብዣችን ነው። የዛሬውን የየካቲት 20 2008 ዓ ም ፕሮግራማችንን ከሚያቀነባብርልን ከንጉሥ ታምሬ ጋር አዘጋጅና አቅራቢዎቹን የአዲሱ አበበና እኔም አሉላ ከበደንን መልካም ቆይ

ጌታ ይሁንላችሁ፣ እያልን ቦታውን ለተረኛ ዜና አንባቢ እንለቃለን። እንዳትሄዱ፣ ተመልሰን እንመጣለን። ጤና ይስጥልን። ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማንብላችሁ ሰሎሞን አባተ ነኝ። ቴክኒሽያኑ አይደን ኡትኮ በስቱዲዮ መሳሪያዎች ላይ ይገኛል። ከሶማሊያ ዋና ከተማ በስተ ምዕራብ 245 ኪሎ ሜትር ላይ በምትገኘው ባይዶዋ ከተማ ማዕከል ዛሬ በሁለት ከባድ ፍንዳታዎች ተናጠች።

እስካሁን የ18 ሰው አስክሬን ማንሳታቸውን እና ብዙ የቆሰለ ሰው ማየታቸውን የሕያ ኢሳቅ የሚባሉ የአምቡላንስ ባለስልጣን ባይደዋ ለሚገኘው የቪኦኤ ሪፖርተር ተናግረዋል። የመጀመሪያው ፍንዳታ የደረሰው በአንድ ሰው በሚበዛበት የገበያ አካባቢ ሲሆን መኪና ላይ የተጠመደ ሳይሆን እንደማይቀር ተገምቷል። ሁለተኛው

ባዳር በሚባል ምግብ ቤት ውስጥ በአጥፍቶ ጠፊ የደረሰ መሆኑን ሪፖርተራችን ዘግቧል። ፍንዳታዎቹ በደረሱ ጊዜ ሁለቱም ቦታዎች በሰው የተሞሉ እንደነበረ ታውቋል። ትናንትም ሞቃዲሾ ውስጥ በደረሱ ሁለት ፍንዳታዎች ቢያንስ የሀያ አምስት ሰው ሕይወት መጥፋቱ ተዘግቧል። ከኢራቅ ዋና ከተማ ባግዳድ አቅራቢያ በምትገኘው ሳድር ከተማ ውስጥም ገበያ ስፍራ ላይ ዛሬ የደረሱ ሁለት ከባድ ፍንዳታዎች ቢያንስ የሀያ አራት ሰው ሕይወት አጥፍተዋል።

ፍንዳታው የደረሰበት ይኸው ሻጮች የሚበዙበት ስፍራ የሞባይል ስልኮች ግብይት የሚደራበት እንደነበረ ታውቋል። በሌላ በኩል ደግሞ ከፍንዳታው ጥቂት ቀደም ብሎ ከባግዳድ በስተምዕራብ ፈቀቅ ብላ በምትገኘው አቡ ጋሪብ ከተማ ላይ የእስላማዊ መንግስት ቡድን ታጣቂዎች ድንገተኛ አደጋ ጥለው ጉዳት አድርሰዋል። ይህንን በቅርብ ወራት ውስጥ እስላማዊ መንግስት ቡድን ሲያደርስ ትልቁ ነው የተባለ ጥቃት የከፈቱትና አቡ ጋሪብ ከተማን ሰብረው የገቡት በፒክአፕ ተሽከርካሪዎች የተሞሉ የቡድኑ ተዋጊዎች መሆናቸው ታውቋል።

የእስላማዊ መንግስት ቡድን ተዋጊዎች በሌላ ዜና በኩርድ ፔሽሜርጋዎች ላይ ኬሚካል የጦር መሳሪያ ተኩሰው እንደሆነ የኩርድና የአሜሪካ ባለስልጣናት እያጣሩ ነው። እስላማዊ መንግስት ቡድን ሲንጃር የሚባለውን ስፍራ ቤት ሰራሽ በሆኑ ሮኬቶች ከደበደበ በኋላ በርካታ የኩርድ ፔሽሜርጋዎቹ ተዋጊዎችና ሲቪሎችም በማቅለሽለሽና በማስመለስ እየተሰቃዩ መሆናቸው ታውቋል።

በሶሪያ መንግሥትና በተቃዋሚዎቹ ኃይሎች መካከል የተደረሰ የተኩስ አቁም ስምምነት ለሁለተኛ ቀን እንደጸና ቢሆንም ከሁለቱም ወገኖች ግን ትንኮሳዎችና ግጭቶች እዚህም እዚያም ስለመኖራቸው ስሞታዎች እየተሰሙ ነው። ስምምነቱ ተግባራዊ ከሆነ ከትናንት ማለዳ አንስቶ ቱርክ ዘጠኝ ጥሰቶችን ፈጽማለች ስትል ሩሲያ መክሰሷን የፈረንሳይ የዜና ወኪል ዘግቧል።

የሶሪያ መንግስት መገናኛ ብዙሃን ደግሞ የሽብር ቡድኖች ሲሉ የጠሯቸው ወገኖች ከቱርክ ድንበር አቅራቢያ ከሚገኙ ኮረብታዎች ወደ ሶሪያ የባህር ዳርቻ ግዛት ላታኪያ አዳፍኔ ሲተኩሱ እንደነበረ ተናግረዋል። በሌላ በኩል ደግሞ የሶሪያና የሩሲያ ኃይሎች ተኩስ የማቆሙን ስምምነት ጥሰዋል ሲሉ የሳዑዲ አረቢያ የውጭ ጉዳይ ሚኒስትር አብዱል ጁቤር ተናግረዋል። ዩጋንዳ በወዲያኛው ሳምንት ባካሄደችው ፕሬዝደንታዊ ምርጫ ውጤት ላይ

የፕሬዝደንት ይቅርታ። ዩጋንዳ በወዲያኛው ሳምንት ባካሄደችው ፕሬዝደንታዊ ምርጫ ውጤት ላይ ተቃዋሚው እጩ ፕሬዝደንትና የፓርላማ መቀመጫዎቹ ተፎካካሪዎች በመጪው ሳምንት ውስጥ በይፋ ክስ ሊመሰርቱ ነው። የምርጫው ውጤት የተጭበረበረ ነው ወይም

ተቀባይነት ሊኖረው አይገባም ሲሉ ክስ የሚመሠርቱት የዲሞክራሲያዊ ለውጥ መድረኩ መሪ ኪዛ ቤሲጄ እና የግል የፓርላማ ተፎካካሪው ፓትሪክ አማማ መሆናቸው ተገልጿል። የምርጫ ኮሚሽኑ ክሶቹን በዚሁ በመጪው ሳምንት ውስጥ ማየት እንደሚጀምር የኮሚሽኑ ቃል አቀባይ ዮታም ታሬሟ አስታውቀዋል።

ለመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ከዲሞክራቲክ ፓርቲው ለመወዳደር እየተፋለሙ ካሉት ሁለቱ ተፎካካሪዎች አንዷ የሆኑት ሂላሪ ክሊንተን ትናንት ደቡብ ካሮላይና ግዛት ውስጥ በተካሄደው የግዛቶቹ የማንጠሪያ ድምፅ ተፎካካሪያቸውን በርኒ ሳንደርስን በከፍተኛ ልዩነት አሸንፈዋል። ከትናንት በስቲያ ማክሰኞ ከአስር በላይ በሆኑ ጠቅላይ ግዛቶች ውስጥም ተመሳሳይ የድምፅ ስነ ስርዓት በሁለቱም ፓርቲዎች ተፎካካሪዎች መካከል ይካሄዳል። ሱፐር ቱስደይ ይባላል። እለቱ በሀገሪቱ

ፖለቲካ ባህል። ክቡራትና ክቡራን አድማጮች ለቀሪ ዝግጅቶች ወደ አሉላና ወደ አዲሱ ልመልሳችሁ። ዘና እያላችሁ ቆዩ፣ በማጠቃለያውን እንገናኛለን። ይህ የራዲዮ መጽሔት ዝግጅት ነው። እሁድ የካቲት ሀያ 2008 ዓ ም በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ለሳምንት

ቆሜ ነው እምሞተው። አልጠብቅም ሞትን ተኝቼ ባልጋዬ። እኔው ሄዳለሁ ፈረሴንቼ ብዬ። በንባ አልታጠብም ቁጭ ብዬ አላለቅስም፣ ጉልበቴን አጥፌ አልምበረከትም! አልጠብቅም እሱን ወደ እኔ እስኪመጣ፣ እኔው ሄዳለሁ ወደ እሱ እንዳይመጣ። ኩራቴን ይረዳው፣ ድፍረቴን ይወቀው። እምብኝ እንደ ቅድመ አያቴ ተጋድሜ አልሞትም፣ ቆሜ ነው እምሞተው። የጀግና ልጅ ጀግና መሆኔን ይወቀው።

አልፈልግም ዋሻ የምደበቅበት፣ አያሻኝም ጢሻ የምሸሸግበት፣ አልሰብርም አንገቴን፣ አላዞርም ፊቴን፣ አይዝልም ጉልበቴ፣ አላጥፈውም ክንዴን። እጠብቀዋለሁ ደረቴን ነፍቼ በኩራት በድፍረት ጋሻዬን መክቼ እምቢኝ እንዳያቴ አልንበረከክም። ቆሜ ነው የምሞተው፣ የጀግና ልጅ ጀግና ሆኔን ይወቀው። አልጠብቅ ሞትን ማታ በጨለማ እንዲወስደኝ ብዬ ሰው ሳያይ ሳይሰማ

አለምንም ከቶ ዛሬን እንዲተወኝ ዘጊቶ እንዲመጣ እድሜ እንዲለግሰኝ የአልጋ ቁራኝ አርጎ እያጨማለቀ ሞት መጥቶ እስከ ይወስደኝ እያመናጨቀ ጭራሹን ጠብቀዋለሁ። በጠራራ ፀሐይ መሃል ላይ ይሁን ቃል ለምድር ለሰማይ ዳግም ድል አድርጌ እስክነሳ ድረስ ቆሜ ነው መሞተው እንደ ክርስቶስ

እሄዳለሁ እኔ እርሱን እንደማይመጣ ግንባሬን አላጥፍም። የሚመጣው ቢመጣ ተኝቼ አልጠብቅም። ሞት መጥቶ ውስጥ ይወስደኝ እኔው እሄዳለሁ በቁሜ እንዲያገኘኝ ለመኖር ጓጉቼ። አለም በረከክም ዛሬን ተወኝ ብዬ አልለማመጥም። እምቢኝ እንደ አባቴ። አለም በረከክም ቆሜ ነው እምሞተው የጀግና ልጅ ጀግና መሆኔን ይወቀው።

በዓድዋ፣ በዶጋሌ፣ በመተማ፣ በማይጨው፣ በኦጋዴን፣ በናቅፋና በምጽዋ እንዲሁም በሌሎች የጦር ብሎዎች ሁሉ ለአገራቸው ክብር ሲሉ ለወደቁ የኢትዮጵያ ጀግኖች መታሰቢያ ትሆንልኝ አለን። የፈረንሳይ ቤተኛችን ቋን አድማጫችን አስራደ በለጠ ነው። እናመሰግናለን።

ሶስት ታዋቂ የመድረክ ሰዎች ከዚህ ከአሜሪካ ድምፅ ስቱዲዮ ቁጥር ሁለት

የራዲዮ መጽሔት እንግዶች ሆነው ተገኝተዋል። እናም ጊዜ ሳጠፉ ስቱዲዮዋችንን ወደ ቲያትር መድረክነት ቀየሩት። ብቻችሁን አያችሁ መባላችን ባይቀርም ቲያትር ነውና አናሳያችሁ ነገር ሆነብን። አሉላ የማየት ነገር ከተነሳማ ብቻዬን አየሁ በል እንጂ ለምን ብቻዬን እንዳየሁ እናነጋጋ። ደግሞ ስቱዲዮዋችንን ወደ መድረክነት ቀየሩት ማለቴ ያየሁ ይመስል ደጋግመን። ታዲያ አዲሱ ስቱዲዮ ቁጥር ሁለት ስንል የተለመደው ስቱዲዮ አስራ አራት እንዳልሆነ ጠቁመናል። ቴሌቪዥን

ፕሮግራሞቻችን የሚሰራበት ስቱዲዮ ውስጥ ነው የተቀናበረው። በሰፊ አዳራሽ ብቻህን የት ጠፍተህ እንደሆነ መልስ ስጥ። ለአድማጮች ለዩናይትድ ስቴትስ ልቀጥል ነው ማጋለጥ ነበር። መልስ የለህም። ቲያትር እንደምትወድ ግን አድማጮቻችን የሚያስታውሱ ይመስለኛል። በጣም ስለዚህ የምጠፋበት ምክንያት ገጥሞ ሆነው እንጂ አጠፋም ነበር። ዋናው ቲያትር ዋሽንግተን ዲሲ ስለሚታይ ሁሉ ቀድሜ የምገኝ ጊዜና ቦታ ሳይገድበው ለሁላችንም የሚሆነውን አልረሳንም። የቲያትር ወጉም አልቀረብንም።

እና አሉላ ለዩናይትድ ስቴትስ ነዋሪ አድናቂዎቻቸው በያሉበት ተዘዋውረው ያሳዩ እያልከኝ ነው። እንደዚያ ይመስላል። አዲሱ መልካም። በመግቢያችን እንደጠቆምነው አድማጮች የጋበዛቸው የዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ነው። የማዕከሉን ዲሬክተር ሁለ ገቧን መድረክ ሰው የእኛም ቤተኛ ጭምርናት አለምጸሐይ ወዳጆንም ጋብዘናል። አሉላ ወደ ወጋችሁ ማምራት ትችላላችሁ እንግዲህ አሁን

አመሰግናለሁ። አዲሱ ሌላ ጊዜ እንደምትገኝ ተስፋ እናድርግና በዚህ በምንሰማው ወደ ቲያትር ዓለም በሚወስደን ዜማ ቲያትር በአሜሪካ ከኢትዮጵያ ሩቅ እንግዶች ቢሯችን ብቅ ብለዋል። የራዲዮ መጽሔት ወይም የአሜሪካ ድምጽ ብቻ ሳይሆን የአሜሪካም እንግዶች ናቸው። እንኳን እንደናመጣችሁ፣ እንኳን እንደና ቆያችሁ

የተለያየ ትርኢቶችን ይዛችሁ በተለያየ የዩናይት ስቴትስ ግዛቶች ውስጥ እንደምትዘዋወሩ እናውቃለን። ከጋባዣችሁ ልነሳ ዓለም እንግዶችሽን እስኪ በወጓንቻ አስተዋውቂልኝ። በዋናነት የአንቺ እንግዶች ናቸው እና አመሰግናለሁ። በቅድሚያ እናንተ ሬዲዮ ጣቢያውን ዘወትር በጥበባችን ስራና በሁሉም ነገር እየተከታተለ ለሚያደርግልን ትውቅና ትብብር ከልብ አመሰግናለሁ። የጣይቱን አስራ አምስተኛ ዓመት በዓል ምክንያት በማድረግ ካሰብነው ጊዜ ትንሽ ቢዘገዩም ስምንት የሚሆኑ የተውኔት ባለሙያዎች

በኢትዮጵያም በትልልቅ ስራዎቻቸው የሚታወቁ ከአንጋፋ ብሔራዊ ቴያትር ቤት ጀምሮ በተለያዩ መድረኮች ሲሰሩ የቆዩ ቴዎድሮስ ተስፋዬን፣ ሱራፌል ተካን፣ መለሰን እና ሀረግን ጨምሮ ሌሎቹንም ተዋንያኖች ጋብዘን እዚህ ዋና ከተማችን ዋሽንግተን ዲሲ ተገኝተዋል። ማርች ሀያ በዲሲ ከዛ ቀጥሎ ወደ ስምንት የተለያዩ ስቴቶች ቱር እናደርጋለን። ትርኢታቸውን ያቀርባሉ። መላው የአሜሪካ ተመልካች ደግሞ እንደሚደሰት ተስፋ እናደርጋለን።

አመሰግናለሁ። የማይተዋወቅ ሰው ላስተዋውቅ። ለፕሮግራማችን ቤተኛ ነሽ፣ ለጥበብ አፍቃሪዎችም በዚህ በዩናይት ስቴትስ የሚካሄዱ የጥበብ ስራዎችን በመምራት በማዘጋጀት በማቅረብ፣ ደጋግመንሽ በፕሮግራማችን በመገኘት ትታወቅ ያለሽ አለም ፀሐይ ወዳጁ፣ አንቺም እንኳን ደህና መጣሽ። ትልልቅ ስራዎቻችሁን በተለይ የኢትዮጵያ አድማጮች እንደ አዲስ ሊተዋወቋችሁ እንደማያስፈልጋቸው እረዳለሁ። መለሰ ወልዱ፣ ከሩቅ ከአንተ ልነሳ።

እኔ የማላውቃቸውን ስራዎች ይህንም ጭምር እየተዋወቅኩ ነው። በብሔራዊ ቲያትር በሕፃናት ቲያትር የረጅም ጊዜ ስራዎች አሉ። ገበና አሁን በመታየት ላይ ያለ ስራ ወላፈን፣ የተለያዩ ፊልሞችና የቲቪ ድራማዎች ላይም ተጫውተሃል። ሱራፌል ተካ የቴዎድሮስ ራእይ በዚህ በዩናይት ስቴትስ እና ሌሎች ከኢትዮጵያ ውጭ ያሉ አካባቢዎችም ተመልካቾች የሚያውቁት ሰው ለሰው በከፍተኛ ተመልካች የሚታወቅ ነው። ኩራ በሚል ገጸ ባህሪ ነው የምትታወቀው። ምናልባት ገጸ ባህሪ ያጣላቸው ከሆነ ትነግረናለን። ዘላም

ጠቦቱን በለው በአማርኛ ተርጉሞት እንደሆነ እንግዳኛ አይደለም ዳንግሊ ዳንግሊ እሱ ሌላ አማርኛ ሌላ ትርጓሚ የሚያስፈልገው ነው። አማርኛ ወደ አማርኛ ይትርጎም እንዴ? ግልገል በግ እንደማለት እንደማለት፣ በጎንደርኛ ተራካው አካባቢ በመንቆፍ ያላየነው ፊልም ስለሆነ ብዙ እንደማንገፋበት አውቃለሁ። ግን ተዋውቋልና እናነሳለን። ወደ ቴዎድሮስ ተስፋዬ ልሻገር። በጣም በርካታ ስራዎች እንዳሉ አውቃለሁ፣ ግን ከማስበውም በላይ ናቸው። 1929 ትልቁ ስራ ነው።

ከሀያ በላይ የመድረክ ቲያትሮችን አዘጋጅተሃል። ሁለት መቶ በላይ የሙዚቃ ቪዲዮዎችን አዘጋጅተሃል። ስድስት የሙሉ ሰዓት ፊልሞች፣ ስድስት አጫጭር ፊልሞች ተጫውተሃል። ውበትን ፍለጋ የተባለውን ተወዳጁን ፊልምና ሚስተር ኤክስን ይጨምራል። ዚች ላይ ትንሽ ብጨምር ያልተገኘችው ሀረግ ነች። ሀረግ ወይም በውበትን ፍለጋ መሪቷን አይናት እንደ ኬን አንቲጋንን፣ ሀምሌትን አሁንም ዳና ላይ በተከታታይ ፊልም በመስራት ላይ ያለች ናት። እንዳጋጣሚ ሌላ ቦታ ወንድሟን ለማየት ሄዳ ነው።

ሳም የግሩፓችን አንዱ አባል ናት። ሮ ለጠፋችበት ሂሳብ በኋላ ይኖረናል። ግን እንዳለች አጠጋችሁ መወያየት እንችላለን። ጀምር እንጀምር ጥቂቀናን ናቸው ያደናገራችሁ ነገር ካለ እሱም ሊሆን ይችላል ለየት ያለገጠመኝም ካለ ወደ ጥበቡ ከመዝለቃችን በፊት ከማን ጀምር?

እሺ ቴዎድሮስ፣ ልክ እንደ ኖርማሉ አየር ይመስላል ስታየው። ከአውሮፕላኑ ወርደን መኪና ውስጥ መስታወቱ ስታየው ኖርማል አየር ይመስላል። ልክ በሩ ከብቶ ስንወጣ ግን ጆሮ የሚወጋ ጆሮ ጆሮ እንደዚህ ይቀዘቅዛል። ጆሮ በረዶ ሆን እንዴት ብዬ በምን እስካር ብጠምጥመው እና እስካሁን ድረስ ፍጹም አስደንጋጭ የሆነብኝ ነገር ቅዝቃዜው ጋር ለመተዋወቅ አልፈልግም። ገናናኔ ሱራፌል፣ እኔ በነገራችን ላይ ቅዝቃዜ አየር ይስማማኛል እወዳለሁ በጣም።

ነገር ግን እዚህ ጋር ስመጣ ያየሁት አየር ትንሽ ለየት ይላል። አፈንሳት ከፍት ባትናገር እንኳ ምላስ ይቀዘቅዛል። መለዘ እኔ ያየሁት ከጋሽ ተክሌ ጋር እራት ለመብላት ወጥተን

እኛ ሀገር ችፕስ ነው። እዚህ ሀገር ግን ችክን ነው እና እግርግር ነው ማአት መአት ነው በቃ እና የኛ ሀገር እርጎ እዚህ ያገኘ ተቀይ ነው። የአየሩ ሁኔታ፣ የምግቡ፣ የባህሉ ብዙ እንደሚያነጋግረን ትዝብታችሁንም የተለያዩ አካባቢዎችን ከጎበኛችሁ በኋላ እንደምንጫወት ተስፋ አደርጋለሁ። ያየናቸው ቦታዎች አሉ። አሁን አስገራሚ ነገር ስላ ለማለት ነው እንጂ ለምሳሌ ዲሲ ስትገባ ዋይት ሀውስን ማየት ና ዛ ቦታ ላይ ፎቶግራፍ መነሳት የመጀመሪያ ምርጫ እኔ ወደዚህ ስመጣ

ለምዬን ዋይት ሀውስን የማየት ኢንተረስት በጣም ትልቅ ታየዋል። ለመጀመሪያ ራችን ተጠቀማቸው የተጠቀምበት ዋይት ሀውስ ነው እና በተለይ ብዙ ጊዜ ፊልም ላይ የምናያቸው የአብርሃም ሊንከን ሞኑመንት፣ እሱን ቦታ ማየት የሚለው አይምሮ ላይ ይመጣ የለም እና እዛ ቦታ ላይ ቆመን መሳታችን ደስ ይላል ብቻ።

ተጨማሪ ዋይት ሀውስን ስናይ እንዲህ በቀላሉ ያሉ ብዬ አላ የሚፈቀድም አይመስልም የሚፈቀድም፣ እና ነፃነቱ እጅግ በጣም ነው የገረመኝ። እዚህ እንኳ ለመግባት ስንት ትፈተሻለ፣ እናንተ ስቱዲዮ ለመግባት። ዋይት ሀውስን ተጠግተን ፎቶ ለመነሳት ምንም ችግር የለውም። በጣም ብዙ ዜጎች ናቸው ያንን አካባቢ ጎበኙት። ግን ሁሉን ነገር ስንጎበኝ ከአብርሃም ሊንከን ጀምሮ ከጉብኝቱ ባለፈ የሆነ ቁጭት ተሰምቶኛል በእውነት።

እዚህ ስመለከት የብዙ መሪዎች አባባሎች ግድግዳው ላይ ተጽፈዋል ተቀርጸውና፣ ያንን ለትውልድ ነው የሚያስተላልፉት። ያንን ይዞ ነው የሚያድገው ህጻን እዚህ ሀገር ያለውና ብዙ ጽሁፎችና ኑረው እዚህ የምታየው እኛ ጋር ደግሞ በጣም ሪችነን በዚህ አይነት ነገር እና በጣም ብዙ ታሪክ አለን። ረጅም ታሪክ ብዙ የሚነገርለት የብዙ የብዙ ነገስታት ታሪኮች አሉን፣ አባባሎች አሉን። አገሬ ጋር ቢሆን ኑሮ ይሄ ምን አይነት ትውልድ እንቀርጽ ነበር የሚለው ነገር

ትንሽ የቆጨ ነገር እሱ ነው። ይሄን ሳይ ገረም ነው። ጉብኝታችሁ ዘለግ ሲል ምናልባትም ቅድም ያልከውን አይነት ምኞት በውስጣችን የሚያሳድሩ ብዙዎቹንም ኢትዮጵያውያን በተለያዩ ቦታ ስታገኙ ጥሩ ስሜት የሚያሳድሩ ብዙ ነገሮች እንደሚኖራቸው አምናለሁኝ። ቴዲ ወደ አንተ ልምጣ። የቴዎድሮስ ራዕይ ምን አይነት ቲያትር ነው? በኢትዮጵያ ውስጥ ሲታይ የነበሩትን ሁኔታዎች አንሳለን፣ የታሪኩንም ጭብጥ እንደ በዋናነት ተመልካቾች ከወዲሁ ሊረዱ የሚችሉት ነገር ካለ የቴዎድሮስ ራዕይን ስናነሳ ቅርቡ

ለቴዎድሮስ ስራ ይቀርቡ ሱራፌል ነው ከስክሪፕቱ ጥንሰሳ ጀምሮ እስከ ተወለደበት ቀን ድረስ ሱራፌል ቀርብ ነው። ለዚህ ሱራፌል ይሄን ቢያስተዳደር ሲል ሱራፌል ታዞልሀለም ተፈርዶብሀለሁ። ከቴዎድሮስ ጋር የግል ትውውቅም ያለ ይመስላል። አብረን ታንማራቀ ከቴዲ ጋር ነው። ከዋናው አካባቢ ነው።

አድማጮቻችን ውይይቱ አላበቃ እንዲያውም፣ የቲያትር መድረክ ሊያደርጉት ተስማምተው ጀመር ካደረግን በኋላ ድምጻቸውን ብቻ ሰምተን ማብቃታችን ነው። የሚቀጥለው ቲያትራቸውን ተከታትለን በሰፊው ዋና ውስታችን እኔም መረማ ወረ አገኛለሁ። አድማጮቻችንም በደንብ ታገኛቸዋላችሁ። ለማንኛውም ቀጠሯችን በሚቀጥለው የራዲዮ መጽሄት ይሆናል።

You're I'm

I'm <laughs>

አሁን ወደ አድማጮቻችን ድምጾች ልናቀና ነው። ውድ የራዲዮ መጽሔት አዘጋጆች እንደምን ከርማችኋል? ባለፉት ሳምንት ፕሮግራማችሁ ላይ የአማርኛ ቋንቋችን በጽሑፍና በአጻጻፍ ደረጃ እየተስተዋለበት ያለው ግድፈት አጠያያቂ ወይም አሳሳቢ ሁኔታ ላይ መድረሱን ጠቀስ አድርጋችሁ ወደፊት በስፋት እንደምትመለሱበት ስታመለክቱን እኔም ስታዘበው የቆየ ነገር በመሆኑ አንዳንድ ነገሮችን ለማነሳሳት ፈለግኩ።

ከብዙ የአማርኛ ቋንቋችን ግድፈት ከሚታይባቸው ስፍራዎች ውስጥ በየበዓሉ የሚዘጋጁ የእንኳን አደረሳችሁ የመልካም ምኞት መግለጫ ካርዶች፣ የዘፈንና መንፈሳዊ መዝሙሮች ስንኞችን መጥቀስ ይቻላል። በጣም ውብና ማራኪ የሆኑ ለተለያዩ በዓላት የእንኳን አደረሳችሁ ካርዶች መዘጋጀታቸው በርቱ የሚያሰኘውን ያህል

አብሮ የሚጻፉት መልእክቶች አጻጻፍ በትንሹም ቢሆን የአማርኛ ፊደል የቆጠረን ሰው ማሳዘኑ አይቀርም። ለወደፊቱ በዚህና በተመሳሳይ ርዕስ ለመሳተፍ ያለኝን ፍላጎት እየገለጥኩ ይሰናበታለሁ በማለት አስተያየታቸውን የሰጡን የፕሮግራማችን ተከታታይ ሶሎሞን አጎናፍር ናቸው ከጀርመን እናመሰግናለን።

አቶ ሰለሞን በፕሮግራሞቻችን ለመሳተፍ ያደረባቸውን ፍላጎት እናደንቃለን፣ በተሳትፎም እንዲቀጥሉ እናበረታታለን። ሌሎቻቸውም እንዲሁ። ሌላው አድማጫችን በቀለ ኪዳኔ ናቸው፣ ከዳላስ ቴክሳስ። በቄ ከቅርበት ያኳያ እንደ ለመድኩት አንተ ብዬ ብቀጥል ቅራ የለውም እናሉ ላይ ቅርታ በቄ ታዋቂ ዓለም አቀፍ ኢትዮጵያዊ አልቢትር ሲሆን ብርቱ የፕሮግራማችን ተከታታይና አፍቃሪ ነው።

እና ታዲያ ደወሉና፣ አዲሱ እኔ ግን በአንቱ ታይል ቀጥል ነው። መልካም አንተም ልማድህ እኮ ነው። እኔ አንቱ ስል አንተ አንተ። አዲሱ ይቅርታ። እናም ታዲያ ምን አሉ ነው ያልከኝ? አንድ ቀን ደውሎ ሲያበቃ፣ ያ ከኒውዮርክ ብላችሁ ያጠረባችሁ ሰውዬ እናንተው ራሳችሁ ሳትሆኑ አትቀሩም ብዬ ጠረጠርኩ ይላል። እኛ አለመሆናችንን ነገር ግን የኒውዮርኩ ሰው ፍቅሩ መሆናቸውን አልነገርካቸው ይሆን? በደንብ እናም አመነኝ። አስከትሎ ታዲያ

እናንተ ግን አለ ድንቅ ናችሁ። ከመስማማታችሁ የቃላት አደራደራችሁ ይምጣብኝ። ይሄ ትልቅ ምስጋና የሚገባው ነው። አዲሱ አዎ፣ እናመሰግናለን። በቄ ትክክል ነው የእኔና ያንተን መዋሃድ አድንቋል ማለቴ ነው። ቀጥሎም እናንተም ስታነቡ እንደሰማሁት አሉ እንጂ አንዳንዶች ብሎ ስም መጥቀስ ጀመረ። ስም መጥቀሱ ግን ለን አዲሱ ልክ ነህ እና አሉ እንጂ አለ

አንዳንዶች አሉ ስድነባ ባትለው ውርድነባ ባትለው ብቻ ዝም ብሎ ማጓራት እና ጣቢያውን ዝጋው ዝጋው ይለኛል ብሎ ያለፈኛ የተናገሩን አስተያየት አስታውሰኝ። ለማንኛውም እናንተ ይላል ከነ ለዛችሁ፣ ከነ ወዛችሁ ድንቅ ናችሁ። በእኔ በኩል ፔች ሊሰጥቻችሁ ብሎ ነው። እግዚአብሔር ይስጥልን። በነገራችን ላይ ዛሬ የሚዳኝ ይሆን? ዳኝነቱን ከነ ኃይለኝነቱ በወድለትም እና ቢቀጥልም ደስ ይለኛል። ግን በቄ አቁሟል። ደግሞም ለዳኝነት

አርጅቷል። ያኔ ካበተ ልምድ እንግዲህ በሌላ መንገድ በማማከር ሊጠቀሙበት ይችላሉ። ለሁሉም ነገር ይችላል። ማቲያስ ካሳ ወለላይ በሚል ፊርማ መውደድና መጥላት የሚለውንና ባለፈው ጅምር ያደረግነውን ርስ

ስፋ አድርገው ሄደውበታል። እናም ምን አድማጫችን የተንደረደሩባቸውን ስንኞች እኔና እናንተ ብንወጣቸው እኛኑ በደንብ ያንደረድረናል ብዬ አሰብኩ። መውደድና መጥላት አብረው ተቀምጠው፣ መውደድን ነጥዬ አቅፌ ባመጣው፣ ጥላቻም ሳላየው ኮተቱን ጠቅሎ ቤት የተገኘ አብሮ ተከትሎ፣ ለምን እንደወደድኩ ለምን እንደጠላሁ በደንብ አስረድቼ፣ ቤቴን እዘጋለሁ አንዱን አስወጥቼ ብዬ ብናገርም ትንተናው ዋቅቶኝ?

የሁለቱም ጉዶች ተሸካሚ ሆንኩኝ ይሉና አድማጫችን፣ መውደድና መጥላት የማይለያዩ የማይነጣጠሉ መንትዮች ስለሆኑ የሚወድ ካለ የሚጠላ፣ የሚጠላ ካለም የሚወደድ ይኖራል ብለዋል። ሲያጠቃልሉም መውደድንም ሆነ ጥላቻን ከፋፍለን ብናያቸው ከእነዚህ ዝርዝሮች ውስጥ አይወጡም።

ሰው መውደድ ወይም መጥላት፣ ግዑዝ ነገርን ለምሳሌ እንደ መኪና፣ ቤት፣ ልብስ፣ ወዘተረፈ ያሉ ነገሮችን መውደድ ወይም መጥላት፣ ከተፈጥሮ ጋር የተገናኙም ለምሳሌም ሙቀት፣ ብርሃን፣ መብረቅ፣ የአበባ ሽታ ወዘተ መውደድ ወይም መጥላት ብለን ልንከፋፍላቸው እንችላለን። ምስጋና ይድረስ ለአድማጫችን

የአውስትሬሊያ አድማጫችን ኑኑ ዘመላክ የላኳትን እንደ ማሳረጊያ ለራሳችንም እንደ ማሳሰቢያ ወይም ማስታወሻ አድርገን እናቅርባት። አሉላ መልካም ብልሃል። አዲሱ ለመሆኑ ፎቶግራፋችሁን ከድረ ገጻችሁ ላይ ስለምንድን ነው ያነሳችሁት? ተስፋ አለን መልሳችሁ እንደምታስቀምጡት። በል መልስ። ጥንጂ ምን እንታየኛለ። አንተ ነህ የዚህ የመኪና ነገር እንግዲህ የሚሆንልህ። አዲሱ ትክክል ነው። አድማጫችን ልብ ብለዋል። እንደኚህ አድማጫችን ሁሉ በርከት ያሉት የቆዩ መልእክቶች፣ ጥያቄዎች በጊዜው ደርሰው

ነበረ ድረ ገጹ ላይ አዳዲስ ነገሮችን ስናስገባ የራዲዮ መጽሔት ገጽ የተቀያየረ ሁኔታዎች ገጥሞት ነበር ተነስቷል ሽክ በላችሁ አንተና ቴሌ የተነሳችሁት ፎቶግራፍ ጨምሮ በቴሌ ግር ተተካውን ንጉስንም እናክልና የዝግጅቶቻችንን አሳያዎች ጨምረን ፎቶግራፎቻችን ይቀመጣሉ መቼ ነው የምናደርገው እንግዲህ ሽክ ብዬ እንድመጣ የሚቀጥለው ራዲዮ መጽሔት ከመምጣቱ በፊት ይህን ቃላችንን የምንጠብቅ ምን ይመስልሃል ደስ ይለኛል እኔ

የኔን ፎቶግራፍ ሳይሆን ያንተን ሁለት ጊዜ ነው የምናስቀምጠው። በቃ እንደውም አንተኳ ታስፈልገን ለንጉሡ መልካም ነው አሉላ። በተረፈ የተከበራችሁና የተወደዳችሁ አድማጮቻችን፣ አስተያየቶቻችሁ አይለዩን። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ ግብዣችን ነው።

አሁን የአዲስ አበባው መስኮት ንጉሴ አክሊሉ ሊከፈት ነው። ንጉሴ ባለፈው ዝግጅቱ በኢትዮጵያ ቴሌቪዥን ሃምሳኛ ዓመት ዙሪያ ከቀድሞ የቴሌቪዥን ጣቢያው ባልደረቦች ጋር የጀመረው ውይይት ነበር እና አንደኛውን አጠናቆ ከታደሰ ተስፋዬ ጋር ጀመር አድርጎ ለዛሬ ያሳደረውን በአንዲት እንግዳው ይጀምራል። ቀጥሎ እንግዴ ንጉሴ

ማስፈልጋችሁ እንደሚያውቁት በአማርኛ በእንግሊዝኛ ላይፍ ዜና ማቅረብ ፕሮግራም ማቅረብ፣ ኢንተርቪው ስንት ትልልቅ ሰዎች አንድ ነገር ስለኛ የሳሙኤል ፈረንጅ እንኳን ምንም አልታየም፣ ይህንም አልታየም፣ የጌታቸውም አልታየም። ተሰርዘናል፣ ከታሪክ ውጥ ለማለት ነው። ታደሰ ተስፋዬ ቀደም ሲል ያሰማውን ድምጽ ታውቀዋለህ፣ ትለየዋለህ? ማነች? ከመጀመሪያዎቹ አንዷ የነበረችው ወይዘሮ ሌኔ መኩሪያ ትባላለች። ታዴ በትክክል መልሱን አግኝተሃል።

እስቲ እንደው ስለ ኢትዮጵያ ቴሌቪዥን ታሪክ እንደው በአጭሩ አጫውተኝ። እንደው ከንጉሱ ጀምረ ከአከፋፈቱ ስነ ስርዓት ጀምረ። አሁን ሌኒ ራሷ የመጀመሪያዋ የቴሌቪዥን ተናጋሪ ነች። እሷ ከእሷ ቀጥሎ ሳሙኤል ፈረንጅ ነው። ሶስተኛው አጼ ኃይለሥላሴ ናቸው። በነገራችን ላይ የኢትዮጵያ ቴሌቪዥን ያቋቋሙት እንግሊዞች ናቸው። እኔ ስገባ ዳይሬክተር ጄኔራሉ ፈረንጅ ነው፣ ፕሮዳክሽን ማኔጀሩ ፈረንጅ ነው፣ የቴክኒክ ኃላፊው ፈረንጅ ነው። በፈረንጅ የፈጠረ መስራቤት ነበር። ከስሩ ኢትዮጵያውያኖች ነበሩ፣ እንደናቶ ሳሙኤል ፈረንጅ

እንደ እናቶ ዮሐንስ ክፍሌ፣ ካሳይ ደመና የሚባሉ እንደዚህ አይነት ሰዎች ነበሩ። ይህን ስነ ስርዓቱን አይታል ያከፋፈቱን ነበርክ? አልነበርኩም። በተከፈተ በሁለት ዓመቱ በሀምሳ ዘጠኝ ነው የገባው ወደ ስምንት የምንሆነን የተቀጠርነው። በዛ ጊዜ የተቀጠርነውን ለትምህርት ቴሌቪዥን ተጨማሪ የሰው ሀይል ያስፈልጋል ተብሎ የትምህርት ቴሌቪዥን በዛ ዘመን

ቀጥታ ነበር የሚተላለፈው። ጠዋት ጠዋት ትምህርት በቴሌቪዥን ይሰጥ ነበረ። አቶ አብዱ ሙዘይን ይመሩት የነበረው ነው። ኤግዛክትሊ ንጉሰ ነገስቱ ቴሌቪዥንን ሲጎበኙ የምታስታውሰው ነገር አለ? ሲጎበኙ በአጋጣሚ ልጅ ነኝ፣ ነበርኩኝ ነበርኩኝ ነበርኩኝ ብዙን ከብም ያው፣ ዳር ዳር ዳር ዳር እያል እናይ ነበረ።

አንድ ዙም ሌንስ ካሜራ ነበር ከሊፍት ሲወርዱ ጀምሮ በዛ በካሜራ ተያዙ። ከዛ በኋላ ስቱዲዮ መጥተው ስቱዲዮ ሲጎበኙ ሁሉ ተሰራ። በነገራችን ላይ በዛ ሰዓት ታዲያ አንድ አዲስ ቪቲአር የድሮ ዋን ኢንች ቪዲዮ ቴፕሬኮደር መቅረጫ መጥቶ ነበረ እና በዛ ይቀረጽ ነበረ በዛ በዋን ኢንች። ሌላውን ክፍል ማሳየት አልተቻለም። ምክንያቱም ካሜራው ሌላ ክፍል መሄድ ስለማይችል ትልቅ ስለሆነ በፊልም ካሜራ ይቀረጽ ነበረ። ነገር ግን በእኛ በስቱዲዮ ካሜራ እዛ ድረስ ተቀረጸና ከዛ ወጡና ቪቲአር ክፍል

ሲገቡ እዛ ክፍል ያለው ሰራተኛ ወደኋላ ኋላ ጠረጠንና ፕሌይ ባርክ አድርጎ ሲያሳያቸው የራሳቸውን ስል ሲጎበኙ አዩና ደነገጡ። እንዴ እንዴ እንዲህ ያሉና ከንቲባ ዘውዴ ገብሬዎት ነበሩ አብረዋቸው ዘውዴ ዘውዴ አያቸው እነዚህ ሰዎች በዚች ክፍል ውስጥ የሚሰሩትን አያቸው አያቸው ሲሏቸው ከንቲባ ዘውዴ ያሉ አይ ጌቶች ይግዙኝ ይግዙኝ ቤቱን እኮ ፊልሙ ቤቱን ነው ፊልሙ ኑሮ ፊልም ተሰርቶ እንግሊዝ ሀገር ሄዶ ታጥሞ መጥቶ ነው እዚህ የሚታየው። አሁን ግን ይሄኛው ወዲያው ስላሳያቸው እንደዛ አሏቸው ብሎ

ብለውት ነግረውን በጨዋ ታማለ ፍንድካ ለምን ስንል፣ እንደዚህ እንደዚህ አይነት ነገሮች ነበሩ። ዘውዴ ገብረ ህይወት ነበሩ ከንቲባው። አዎ አዎ። ቴሌቪዥን ስራውን የጀመረው አዲስ አበባ መዘጋጃ ቤት ነው። እዚህ አዲስ ህንጻ። አዎ፣ አዲስ ህንጻ። አዎ። ወደ ራስ ትዝታ እንግባ። እንግዲህ በእነዚህ ባለፉት ሀምሳ አንድ አመታት ውስጥ እንደው ትዝ የሚልህን አንተ እዛ ውስጥ ረጅም ጊዜ ቆይተሃል እና እስቲ እንደው ትዝ ከሚሉ መካከል አንዳንዶቹን አዛተንታዴ ይኸውልህ፣ እኔ ስገባ እንግዲህ ፕሮግራም የነበረው ሁሉ ላይቭ ነበር የሚተላለፈው እንዳልኩ፣ ለምን

መቅረጫ አልነበረማ። በኋላ ነው መቅረጫ የመጣው ዋን ኢንች ሊባል ቴፕ በኋላ መታ ነው መቅረጽ የጀመረው። ለምሳሌ ልክ ሬዲዮ የሱዳን ዘፋኞች መጥተው እነ ሰይድ ካሊፋ፣ እነ ማድ ወርዲ ማታ ዜና ከተላለፈ በኋላ አስተዋዋቂ ገባና ያስተዋውቅና በቃ ወደ ዘፈኑ ነበር የሚ ከዛ እንግዲህ ከማተሳውሰው ትልቅ ስራ

አቶ ውሸት ወርቅ አለማሁ ትልቅ ትያትር ደርሶ እነ ደበበ እሸቱ፣ እናሰገደች እና ሰገደ ሀብቴ፣ እነ ሙናዬ መንበሩ፣ ኩኔስ ስነጨራቀረሽ እነዚህ እነዚህ ሁሉ የተሳተፉበት ላይቭ ፕሮግራም ማታ ይተላለፍ ነበር። ቀን መጥተው ሪሄርስ ሲያደርጉና ተዘጋጅቶ ሁሉ ነገር ከዛ በኋላ ማታ ኒውስ ከተነበበ በኋላ ይገቡና ስትሬት ላይቭ ነበር የሚተላለፍ ነበር።

ግሩም ነበር። ባክ ያ ሁሉ እንደዛ እንደዛ እየተባለ ነበር የሚ የሚካሄድ ሰዎች ጠንቋይ ቤት ሄደው የሚያደርጉትን እና ሰውየው ደግሞ አንዷን ቆንጆ ልጅቷን ይዞ በአንገታቸው ተደስካቸው አትዩ ምናምን እያለ እሱ እየዘረየ በዝረያ መልክ ወከመባቴ ወይ በተብት ወይ በተብት ወከመዳሌ ወይ ደረድል እያለ ሰዎቹን አስጎምቶ እንዳያዩት እያደረገ እሱ የልጅቷን የሚያሻሽበት አይነት። እንዴት አይነት ኮሜዲ ትያትር ነበር። በጣም ትልቅ ትያትር ኮሜዲ የሆነ ነበር

ነበረ ከድራማው ነው። ተስፋዬ ሀብተ ማርያም የሚባል ነበር ኢትዮጵያ ቴሌቪዥን ውስጥ ፈራቋል። ቀጭን ልጫ፣ አዎ ከሚለኝ በተለይ የሙዚቃ ስራ ይሰራ ነበር። ኦርኬስትራ ኢትዮጵያን ያስተዋውቃል፣ ምን ይላል። ከዛ ደግሞ ይልቅ እኛ በዛ ዘመን የማይደባል የነ ቢቶቨን፣ የነ ዳንቴን፣ የነ ሹበርት ሙዚቃዎች ከሸክላ ላይ እና ከፊልም ላይ እየተረጎመና ምን እያለ ያሰማ ነበረ። ያንን የሚከታተል ብዙ ሰው አልነበረም፣ ግን የሚከታተሉት የሚያውቁ ሰዎች እየደወሉ ሁሉ ይናገሩ ነበር።

እንዲህ አይነት ሙዚቃ እሱ ያቀርብ ነበር በዛ ዘመን። ለምሳሌ ከሌላው ደግሞ እኔ በጣም የማረሰው በህይወቴ ጋር ሳሙኤል የስቅለትን ፊልም በሄድፎን የእንግሊዝኛውን እያዳመጡ በአማርኛ ተርጉመው ላይቭ ያስተላልፉ ነበር። ያንን አይ ከስቱዲዮ ፊልሙ ይሄዳል

ፊልሙን በአማርኛ ተርጉመው ላይቭ አስተላልፈውታል አስተላልፈውታል። እኔ እዛን ጊዜ ስቱዲዮ ካሜራ ውስጥ ተሰራ ነው። ከዛ ከስቱልክ ቴሌቪዥን ውጭ ደግሞ አቶ አብዱ ሙዘይን ህዝብና ጤናው የሚል ፕሮግራም ትዝ ይልሃል። አቅራቢው እንዲያውም አማኑኤል በረከት እና ጸጋይ ፋሚካኤል የሚባሉ ከብስራተ ወንጌል እየመጡ ያስተላልፉ ነበር። ጋሼ አብዱም ይሄንን እንደዛው በእንግሊዝኛ ነው የተሠራው፣ በአማርኛ ላይቭ ፊልሙን እያየሁኝ እሱ በሄድፎን እየነገረ ለምሳሌ የወጣ

ሰዓቶች የሚባል በጣም ዝነኛ የሆነ ፕሮግራም ነበር። ያን ጊዜ የሚሰሩት እነማናቸው? ዩራስ ከበደ እና ዳንኤል ካድ እና ሁለቱ የሚያቀርቡት ፕሮግራም በጣም ዝነኛ ነበር እና ብዙ አድናቆት ነበራቸው። እንደዛ እንደዛ እያልን እየሰራን ያለን በኋላ እኔ ራክስ ይባላል ትራንስሚሽን ኮንትሮል የሚባል አለ። እዛ ላይ ተዛወድኩና እዛ ስሰራ ከሁለት ሰዓት በፊት አስራ አምስት ደቂቃ ግማሽ ሰዓት ሙዚቃ ይተላለፋል። በስላይድ ትዝ ይል እንደሆነ በስላይድ ይተላለፍ ነበረ የሙከራ ስርጭት

በዛ ጊዜ ሙዚቃ፣ የተለያየ ሙዚቃ ነው። ከየት እያመጣን የምናሰማው? ከሬዲዮ እናመጣለን፣ ከራሳችን ሸክላዎች እናመጣለን። ምንላለን፣ ማሳየት ሳይሆን ማሰማት። በስላይድ ሸፍነን ነው የምናወጣው። ከዛ እኔ ብዙ ጊዜ የአማርኛ ዘፈን መላዬ መላዬ የሚል የባህታ ገብረሕይወት፣ እሱን ብዙ ጊዜ አሰማልሁኝ ማታ ማታ። ኋላ አለቃዬ ሁለተኛ ይህን ሙዚቃ አስጠንቀቅ ያሰማ። ከዛ በኋላ መተላለፉ ቀረ።

I'm ine fan, Inegal,

no dead makes makes it a tally. my own idol the man

ዜና አንባቢዎቹ፣ ፕሮግራም አቅራቢዎቹ እንደው አቀራረባቸው፣ አነባበባቸው፣ ፐርሰናሊታቸው ምን ይመስል ነበር? እስቲ እንደው ንጉስ። እንዳውም አንዳንድ ጊዜ እንደ ሜካፕ ነገርም ይሞካከር ነበር። የሚገርም ስቱዲዮ ከንባታቸው በፊት ላብ እንዳይዛቸው ሜካፕ የሚደረግላቸው ነበር። አልፎ አልፎ፣ ያው በጀቱም ባይኖር እነሱም ከራሳቸውም ሆነ ከዛ በሜካፕ ተደርገው የሚገቡበትን ጊዜ ነበር። እስቲ እንደው አንዳንዶቹን አስተዋውቀን አጠር አጠር እያደረግን አሳሙኤል ፈረንጅ፣ ሌሊ መኩሪያ፣ አዛሪያ ኪሮስ

ነው ገብረወልድ፣ ጌታቸው፣ ኃይለ ማርያም፣ ተፈራ፣ ግዛው፣ ሚሊዮን ተክሉ ታቦር እነዚህ እነዚህ በጣም የታወቁ ነበር። ፕሮግራም ደግሞ የሴቶች ፕሮግራም በማቅረብ ብዙ እንድማገኝ የምትባል በጣም የታወቀች ነበረች። በእንግሊዝኛ ዜና ማንበብ ሙሴ አየለ፣ ሰገድ ኩምሳ

አብዱል መጅድ ሁሴን እንግዲህ፣ ከማስታወሳቸው አስታውሳቸው አብዱል መጅድ ሚኒስትር የነበረው። እስቲ ስለ ፕሮግራም ክፍል ደግሞ አጠር አርገ ዋና ዋናዎቹን ግለጽልኝ። ታደሰ እንደገባ ወደ ፕሮግራም ክፍል በአጋጣሚ አንዲት ስክሪፕት አገኘሁኝ። እዛን ሰዓት ደግሞ መሠረተ ትምህርት በጣም የተስፋፋበት ጊዜ ነበርና ያችን ስክሪፕት አግኝቼ ዳይሬክት አድርጌ አወጣኋት። ፍቅርተ የምትባል ማዘጋጃ አዲስ አበባ ቲያትርና ባላዳሽ የምትሰራ ልጅ አዝላ ወደ ትምህርት ቤት ስትሄድ በፍላጎት ተምራ ስትመለስ ናም ቆንጆ የሆነ ቲያትር ነበረ። ያንን አቀነባበርኩና ጸሐዬ ዮሐንስ ስለ መሠረተ ትምህርት የዘፈ

ነው ዘፈን ነበረ። ከስር ፊደል ከላይ እሱን አድርጌ ሰራሁኝ።

ከዛ በኋላ ሞራል አግኝቼ አጫጭር ድራማዎችን በመስራት ትልልቅ ሙዚቃዎችን ሰው ዩኒቨርሲቲ ባህል ማዕከል ፕሮግራሞች እያመጣው ከዛ መሀል ተማሪዎቹ ብዙ ስራ ይሰሩ ነበር። እዛት እዚህ ላል ክሪቲቭ አርት ሴንተር የነሱ ስራዎች እያመጣ ሁኝ ለሙከራና ለመለማመጃ የሚሰሩትን በቴሌቪዥን አሳይ ነበረ። አባይ አባይ የሚለውን ፕሮግራምም ከእነሱ ጋር ነው አምጥቼ የሰራሁት። ጎጃም ውስጥ ያሉትን የብሔረሰብ ጨዋታዎች እንድሰራ በቅንጅት ሆነን ካሜራማን ኤልያስ ብሩን ይዘን ጎጃም ሄደን አስራ አምስት ቀን ቆይተን ሰርተን ተመልሰናል። በዛ ጊዜ ውስጥ አባይ ከሰከላ እንደሚነ

የተነሳ ና ሱዳን እንዴት እንደሚገባ ሄደን ሰርተን መጥተናል። እንዲያውም አንድ ጊዜ የመተከል አውራጃ አስተዳዳሪ ከቻግኔ ልንመለስ ስንል፣ እንዴ አባይ ሲነሳ እያችሁት ገባሮቹን አነሳችሁ የት ነው የሚገባው? ሱዳን አለ ሱዳን ሲገባ እናንተ ባይናችሁ አይታችኋል? እያጓራ ነው የሚሄደው። እንዴት እየሆነን የሚሄደው? ምኑ ነው ያነሳችሁት? አለና ሲለን፣ በኋላ አይ እኛ እዚህ ድረስ ነው ፕሮጀክታችን ስንል፣ ይማ ልክ አይደላችሁም ሲለን፣ ጋሽ ፖሎስ እውነት ነው እኮ አለና ሲል፣ አይ እኛ እኮ ጋዜ የለ፣ በቤንዚን መኪናው ናፍጣ የለ፣ ይሰጣችኋለሁ አለ። እሻልና ተነስተን ሄድን።

كذا أبوي بابا مريبا كل.

ሲገባ አነሳን ያን ሰርተናል አሳያቸው እዚህ ተመልሳቸው አሳየ። በጣም ትልቅ ፕሮግራም ነበር፣ በጣም የተወደደ ፕሮግራም ነበር። በዛው ዘመን ኦርኬስትራ ኢትዮጵያ ፈርሶ ወደ አምባሳደር ቲያትር ሄዶ አምባሳደር ኪነት ቡድን ተብሎ ተመስርቶ ነበር። ትዚህ ልንድሆን አንተ ሬድዮ እያለ አስታውሳል። እነ ሻምበል እነ ኤልያስ ኤልያስ ተባባል ልዋጥህ ነው ኤልያስ ተባባል ተባለ። እነ ጸሐዬ እነ ማን ነው ንዋይ ምናምን እንደዚህ ሆነው እዛ ነበሩ። ተስፋዬ ለማና ሙሉ ገብዬ ነበሩ። ከእነሱ እነሱን ብዙ የሚሰሯቸው ነበር። ከዛ በኋላ ራስ ቲያትር ሄደው

ስትራክቸር ተብሎ ሲሰሩም በዛ ተከታትዬ የእነሱን ሂደት በሙሉ ሰርቻለሁ። አቶ ተፋዬና

ሙሉ ገበየሁ በጣም ስለምንግባባ አዳዲስ ነገር በመጣ ቁጥር ይጠሩኝና እንዳሳይ ያደርጉኝ ነበር። ከዛ ብዙ ከሰራም በኋላ አቶ ኃይለ ባለንሾ የሚባል ከዜና አገልግሎት መጥቶ ቴሌቪዥን መምሪያ ኃላፊ ሆነ። እሱ ከመጣ በኋላ ብዙ ነገር አስተካከለ። የመዝናኛ ፕሮግራም መዘጋጀት አለበት ብሎ ከፍቶ ሕብረ ትርኢትን በተሻለ መልክ እንዲዘጋጅ አደረገ። ከዛ የክፍያውንም ስነ ስርዓት አስተካከለው ተደርጎ የማይታወቀውም በቴሌቪዥን ጣቢያ ሽብር ድረስ መሰጠት ተከፈለ። ድሮ መቶ ብር፣ ሁለት መቶ ብር፣ ሶስት መቶ ብር ነበር የሚከፈለው። ከዛ በኋላ ብዙ ኦርኬስትራዎችን መምጣት ጀመሩ። ስለዚህ

ቴሌቪዥን ከዛ ሁሉ ችግር ውስጥ አልፎ ከቴክኖሎጂ እኩል የጋዜጠኝነት ስራው፣ የማዝናናት ስራው፣ የአቀራረብ ስራው የበለጠ ያማረ የተዋጣ ቢሆን ደግሞ ይመረጣል። እንግዲህ ታደሰ ተስፋዬ በእኔ በኩል አብቅቻለሁ። ሙያተኞችን በደንበኛ ቢያሰምሩ ቢያሳድጓቸው ጥሩ ነው የሚል ሀሳብ ነው ያለኝ። እግዜር ይስጥልን። አመሰግናለሁ።

ነገራችን ላይ የባአታ ገብረ ሕይወትን መላየን ለጊዜው አላገኘንም። አድማጮች ንጉሴም እንግዳውም ይቅርታ እንጠይቃለን። ወደ ፉገራ በፉገራ እንጓዘዋ እንግዲህ አሁን

የፉገራ ዜና በመባል የሚታወቀውን ምጸታዊ ወግ ዜናቸውን ጨምሮ ከኢትዮ ቲዩብ ቦች አለማየሁ ገመዳና ሙክታር መሐመር ጋር ወደ ጀመርነው ወግ ሁለተኛ ክፍል ነው የምናመራው። በቀጠሯችን መሰረትም የፈጠራ ባለቤትነት መብት ወይም ኮፒራይት እና ማህበራዊ መገናኛ ብዙኃን የሌሎችን ስራዎች የሚያሰራጩበትን አግባብ፣ ፈተናዎቻቸውን፣ መጪውን ብሩህ እድሎቻቸውንና እንዲሁም እቅዶቻቸውን በውጥን የያዟቸውን ትልሞች

አዲስ ገጾች ዛሬ ሰፋ አድርገን እንቃኛለን። ሰፋ ማድረጋችንን እግዜር ይወቅልን። አዲሱ

ባለፈው የራዲዮ መጽሔት ቅንብራችን የተነሳ አንድ አነጋጋሪ ነጥብ ቆየት ብለን መለስ ብለን እናስታውሳለን። በቅድሚያ ግን በፉገራ ዜና ባለፉት አስራ ዘጠኝ ዙር ዝግጅቶቻቸው በተለይ ስላወዛገቡና ጠንከር ብለውም ስላነጋገሩ ሁለት ዝግጅቶች ነግረውን ነበር። የቀደመው ውይይታችንን የተቋጨው አለማየሁ ሌላ የማስታውሰው አለ ሲለን ነበር ውይይታችንን የገታ ነው።

ሌላ ማስታውሰው በሳውዲ አረቢያ ኢትዮጵያውያን ወገኖቻችን ላይ የደረሰውን ግፍ የሚመለከት አንድ ኤፒሶድ ሰርተን ነበር። እሱ ላይ ሳውዲ አረቢያ ሀገሪቱ እና ስደተኞች ላይ የሚያደርጉትን ግፍ የሚመለከት ኤፒሶድ ነበረ እና በዛ ዙሪያ ከእምነት ጋር በተያያዘ ትንሽ አወዛጋቢ አስተያየቶችም ደርሰውናል። ከዛ በተረፈ በአብዛኛው ፉገራ ኒውስ የሚታወቅበት አንድ ለየት የሚያደርገው ነገር

ይሄ የመርማሪነት ባህሪ አለው። አሁን በቅርቡ የተለቀቀውም አስራ ዘጠነኛው ኤፒሶድ እንዲሁም ከዚህ በፊት በሼክ አላሙዲን ላይ የተሰራ ነበረ። የሚዲያ ተቋማትን ላይ የሚያጠነጥን እንደዚሁ የተሰራ ኤፒሶድ ነበረና የዚህ የመርማሪነት ባህሪ ስላለው ሾው ሰዎች በጣም የሚወዱት ከዛ አንጻርም ጭምር ነው የሚዲያ ተቋማት

የማይሰሩትን ስራ ሰራችሁ ሁሉ የሚል አስተያየት ይደርሰናል። ወ የቀደመውን የፉገራ ዜና በተመለከተ የሚሰጡ አስተያየቶችን እንደ አንድ የዝግጅቱ አካል አድርጎ የማቅረብ ዝንባሌ ያለ በግልጽም የተባሉትን ያነሳና ስሙና ገጹን የማናውቀው የፉገራ ተዋናይ በቀልድ አቀልድ ለዛ መልሶች ይሰጣል። ጠንከር ያሉ ትችቶችን በማስተናገድ የሚታወቃል። እስከ ተመለከትኳቸው ድረስ ስንቶቹን እንደምታቀርቡ እርግጠኛም ባልሆን ከሚቀርቡት ትችቶች

የሚተቹትን አቅርቦ መልስ ሲሰጥ አንዳንዴም ሲቀበል ሁሉ እንሰማለን። ጥሩ ማሳያ ተደርጎ ሊወሰድ ይችላል። መመለሳችሁን እርግጠኛም ባልሆን እንደው እዚህ ገድም መነሳቱ አይቀርም ና ያ ስምና ገጹን የማናውቀው የፉገራ ዜና አንባቢ ዝግጅቱን የሚያቀርበው ሰው ታውቋል። ለመሆኑ ሰዎች ያውቁታል? ዛሬ አልቀም ምናልባት እንግዲህ ምናልባት እስከዛሬም ላላዩት ሰዎች በሬዲዮ ይሄንን ለሚያዳምጡ ምናልባትም ዛሬውኑ

ይህን በሚያዳምጡበት ጊዜ የኮምፒተር አጠገብ ሆኖ ማየት የማይችሉ ሰዎች ትንሽ አይዲያ እንዲኖራቸው ስለ ሾው ሾውን የሚያቀርበው ዜናውን አንባቢው ሰው ፊቱን በአንድ ብር በኢትዮጵያ አንድ ብር ባለው ሰውዬ በተሰራ ማስክ ፊቱን ሸፍኖ እና እጁን ደግሞ በጓንት ሸፍኖ ነው የሚያቀርበው ዜናውን።

የአሉላ ጥያቄ መሰረት ያደረገው ለዛ ነው። አይታይም መልኩ መልኩም፣ ስሙንም አናውቀውም እንዳልከው። ወደ ኋለኛው ዝግጅቶቻችሁ ላይ ጓንቲ አጥልቆ መቅረብ ጀመረ እጁን እናይ ነበር። ወደ መጀመሪያ አካባቢ ግን የአንድ ብር ጭንብሉን እንዳጠለቀ ነው የምናየው፣ እና ለምን እንደተደረገ መገመት ቢቻልም ለአድማጮች የሰጠኸው ስዕል ትክክል ነው። ሙክታር እስኪ ግን ገፋ አድርገህ መልስልኝ። መጀመሪያ ጥያቄን ሳዘነጋ ዛሬ ልናውቀው እንችል ይሆን ሙክታርና አለማየሁ አለመሆናቸውን ማረጋገጫ ያለን

መጀመሪያ ያው ጎንበስ ሲል መላጣውን እያዩ ምናምን በቃ እንደውም ስሙ ሁላ መላጣው ተብሎ ነበር። እና ያው በተለያየ መንገድ ያው ሽፋኖችን እየተጠቀምን ነው እስካሁን የቆየ ነው። አሁን እንደተነሳው ጓንትም ጭምር ማለት ነው። ይሄ የሆነበት ዋናው ትልቁ ምክንያት ርዕስ ላለመሆን ነው። ርዕስ ላለመሆን ማለት ያው ዜናዎቹ ሲቀርቡ በተቻለ መጠን ጉዳዩ ላይ የሚነሱት ጭብጦች ላይ እንትን እንዲያተኩሩ

ያተኩሩ ስለ ሰውየው እንዳይሆን። አዎ ሰውየው ርዕስ እንዳይሆን ነው ሀሳቡ እና በሚነሱ ጉዳዮች ላይ ሰዎች ውይይት እንዲያደርጉ ወይንም ደሞ የሚያገኙትን መረጃ ወይንም የሚያገኙትን የመዝናኛ ዝግጅት በዛ እንዲደሰቱ እና ከዛ ፊት ለፊት የሚታየው ሰው እሱ ርዕስ እንዳይሆን ከሚል ነው ትልቁ። እና ስለዚህ የዛ ሰው ማንነት እስካሁን ድረስ ያው ድብቅ ነው፣ ወደፊትም እንደዛ ሆኖ ይቆያል።

ደግሞ ትንሽ ለየት የሚያደርገው ነገር ሰዎች አሁን መጠየቁን ላቁመዋል ማለው ይሉ ነበረ መጀመሪያ አካባቢ። አሁን ከመለመዱም የተነሳ የሾው የዛ ሾው የፉገራ ኒውስ አንዱ አካል ሆኗል ማስኩ እና አዎ

አንድ ብር ላይ ያለው ልጅ እረኛው፣ የእሱ ምስል መሆኑ ደግሞ ማንም ሰው ራሱን በዛ ውስጥ ማየት የሚችልበት ነው። ያ ፉገራ ኒውስን የሚያቀርበው ሰው ማንም ሰው ሊሆን እንደሚችል እያንዳንዳችንን መግለጽ የሚችል እንደሆነ የሚያሳይ ነው። የተመረጠበት ምክንያትም እሱ ነው። ልጨምርበት አስረኛው የእሱ ሦስት ላይ

ማን ነው እሱ? ለምን መልኩን ያሳየም ማስኩን ያውልቅ ምናምን የሚባሉ ነገሮች ነበሩ። እና ህዝብ አስተያየት ወስኖ ማስኩ ይውለቅ ቢል ከሆነ ምንድን ነው የሚባለው ሰርቬይ አድርገን ነበር። እና በዛ መሰረት አብዛኛው አይውለቅ ይቆይልን ስላሉ፣ በሃያኛው ፍሶች ተመልሰን ይህን ጥያቄ እናነሳዋለን ብለናል። እስኪ ያነሱት እንደሆነ እናያለን። ሃያኛው ላይ በዛ ብለን ያጠለቀው ጭንብል ይውለቅ የሚል ለመጠየቃችሁ የምንሰጠው መልስ ካለ ልናውቀው ነው ማለት ነው። ያው በድምፅ ብቻ ነው እስካሁንም የቆየው

ወደ ስልሳ ምናምን ፐርሰንት እንዳይወልቅ የሚል ያው የህዝብ ድምፅኛ ስለምናከብር

እስካሁን ሳይወልቅ ቆይቷል እና ድጋሚ ተጠይቆ እንግዲህ ህዝቡ የሚለውን ደግሞ እንሰማለን። ግሩም ነው። የህዝብ ድምፅ ማክበራችሁን ወድጄዋለሁ። እንግዲህ ማረጋገጫው ላይ ባይሆን በፍተሻው እናግዛችሁ ይሆናል። እናንተ ያገኛችሁትን ድምጽ ቆጠራው ላይ ምናልባት እንመጣ ይሆናል። መልካም አለመታወቁ የውበቱ አንድ አካል መሆኑን መግባባት የሚቻል ይመስለኛል። ሰዎች እንዲያውቁ የቀረ ነገር መኖሩ እንዲፈልጉ ማድረጉም በአንድ በኩል ጥሩ ስሜት ያሳድራል

በሌላ በኩል ደግሞ ቅድም ከጠቃቀሳቸው መሰረታዊ ምክንያቶች በተጨማሪ የዛ ገጸ ባህሪ ማንነት የምታነሷቸውን አወዛጋቢ ርዕሶች በሰውየው ማንነት እንዳይገድበው የሚረዳው ይመስለኛል። ዛሬ የተለያየ ሀሳብ የያዙ ሰዎች ከማንነታቸው ጋራ አጣምሮ በሚመለከቱበት ነጻነትን በሚገድቡበት እገሌ እንዲህ ስለሆነ ነው ከመባል የሚያዳ ያዳነ ይመስለኛል በአንድ አቅጣጫ ሲታይ

አንደኛው አንደኛውም ምክንያት እሱ ነው እና በዚህም አጋጣሚ ደግሞ እንደገና እንደዚህ የምትለው እንደዚህ ስለሆንክ ነው የሚለው አተካራ ውስጥ አይገባም። ምክንያቱም ማንነቱ እዚሁ ድብቅ ነው አይታወቅም። እና እዚህ ላይ አንድ ነገር ለመጨመር ነው፣ አሁን የተነሳው ነገር በጣም በጣም ወሳኝ ነጥብ ነው። ምክንያቱም ብዙ ጊዜ ያው በፉገራ ዜና ላይ የሚነሱት ፖለቲካዊ ጉዳዮችም በጣም በብዛት ስላሉበት፣ በማህበረሰባችን ውስጥ ብዙ ጊዜ እንዲህ አይነት አመለካከት ያለው እንዲህ አይነት ሰው ነው የሚል ታርጋ የመለጠፍ ነገር ብዙ አለና

ከዛም ነጻ ያደርገዋል። በአብዛኛው ፉገራ ኒውስን የሚመለከት ሰው ይህማ የእንትን ደጋፊ ነው ምናምን ሊል አይችልም። ምክንያቱም ማናቸውንም አይነት ሰዎች፣ ማናቸውንም የፖለቲካ ሰዎች እንትን እምነት ተከታይ ወይንም የእንትን ብሔር ሳይባል በነጻነት ሆኖ አመለካከቱን ማቅረብ እንዲችል ጭንብሉን ማጥለቁ በጣም ረድቶታል ብዬ አስባለሁ።

ረድቶታል የሚለው ልስማማ። አቶ ፉገራ ነው ማን ነው የምንለው? ፎጋሪው ነው ብዙዎቹ የሚሉት ፎጋሪው ነው የሚባሉት ገራ ዜና አቅራቢ በሚለው ያዘ ግሮም ስለ ፉገራ ዜና አቅራቢውን ማንነት ይሄን ሀል ከተነጋገርን፣ እስኪ ስለ ይዘቱ ገፋና አድርግ አንዳንድ በሚቀርቡበት ወይም ደግሞ የቀልድ ቀልድ ለዛ መነጣጠር ባለበት መንገድ ላይ ሰዎች ምንም እንኳ ሁልጊዜ ጊዜ የሚስማሙም ባይሆን ከቀረቡትና እንዲቀርቡ ከሚጠብቁት ጋር እያዛመድን አንዳንድ ጭብጦችን እንድናነሳ የሚያግዝ ይመስለኛል።

ይሄ የርዕስ አመራረጥ በቀልድ የሚተረከው ወይም ደግሞ የሚነሳው ርዕስ በተለይ ሰው ሆኖ ሲቀርብ፣ ምክንያቱም በሰዎች ላይ ነው ነውና ቀልዶች የሚነገሩት የማዋረድና የማጣጣል ዝንባሌ እስካልታከለበት ወይም ያ ዋና ነገሩ ባልሆነበት ተጠያቂ መሆን ያለባቸው ተጽዕኖ አድራጊ ሆኑ የታወቁ ሰዎች

ወይ ስልጣን ያላቸው መሆኑ ምንም እንኳን የራስ ሲሆንና ያ ሰው በእሱ ላይ የተነጣጠረ ሲሆን በግል እንደቀረበበት አድርጎ ከመውሰድ ባሻገር ማየት ከተቻለ፣ በሌላውም ዓለም የኩምክና አቀራረቦችን እንደምናውቃቸው በዚህም በዩናይትድ ስቴትስ በጣም ገናና ስም ያላቸው የቴሌቪዥን ፕሮግራሞች የምሽት ፕሮግራሞችን ጨምሮ በመድረክም የሚቀርቡት ላይ እንደምናየው ትኩረት የሚደረገው በተራው ሰው ላይ ሳይሆን ይበልጡን ስልጣን፣ ኃይል ባላቸው ሰዎች ላይ ነው እና

አመራረጣችሁ ምን ይመስላል? ዛሬ ካደረጋችኋቸው ከምታምኑበት መንገድ ጋር ያነሳው ጥያቄ ጥሩ ጥያቄ ነው። ሁሉ እንዴት ነው እነዚህን አርእሶች የምንመርጠው? አንዱ ምንድነው ሰሞናዊ አሁን በእንግሊዝኛ ከረንት ኢሹስ ምንላቸው ላይ ማየት እንፈልጋለን። አንዳንዶቹ ምክንያቱም ይሄ እንደ ቀደም አለማየሁ እንደጠቀሰው ኢንቨስቲጌቲቭ የሆኑ ስራዎችም ስለሆኑ ትንሽ ዘጌት ብለው የሚመጡበት ሁኔታም አለ። ግን በተሻለ መጠን

በአሁን ባሉ ነገሮች ላይ ቶሎ ለሰውም ሳይረሳው በጉዳዩ ላይ ጭብጥ ለማስያዝ የፉገራኒ ውስጥ አመለካከቱን ለማሳየት በከረንት ሾዎች ላይ ፎከስ ማድረግ ይመርጣል። ያ ማለት ግን ኢንፎርሜሽኖች በተገኙ ጊዜ የተለያዩ ኢንፎርሜሽኖች ሊሆኑ ይችላሉ፣ መለስ ብሎ የቆዩም ቢሆኑ ጉዳዮች ላይ ማየታችን አልቀረም። በወቅታዊ ጉዳዮች ላይ ትኩረት ያደርገዋል፣ መረጃው እንደተገኘ ደግሞ አንዳንዴ መፍጠንና መዘግየቱ ሊኖር ይችላል እያልክ ነው።

የፉገራ ዜና ይላል፣ መቶ በመቶ ትክክለኛ ይላል። ወዲያውኑ ገና ከመግቢያው ነው የሚጀምረው ምጽታዊ ያነጋገሩ። በጭብጥ ደረጃ ግን አንኳር አነጋጋሪ ማህበረሰብን የሚያሳስቡ እንዳላችሁም ወቅታዊ ጉዳዮችን ጭምር ይዞ ነው የሚመጣው። አመራረጣችሁ ላይ የምትከተሉበትን መንገድ ጀመራ አድርገሃል ሙክታር አለማየሁ። ቢያሳስባችሁ ይሄ ነገር

እንዲህ ያለ ነገር ሊያመጣ ይችላል የሚለው የጥናት መሰረቱንም ስታደርጉ በሌላ የኩምክና ለዛ ባላቸው ዝግጅቶች ላይ ብዙ ጸሐፊዎችም አሏቸው። የማዋዛቱን ቀልዳቀልድ፣ ቀልድ ይዘቱን ኩምክናውን ጥሩ አድርጎ መጽሐፍ የሚፈለገውን ያህል ስለ ጭብጡም ስለ ጉዳዩም አብጠርጥሮ ማወቅን ይጠይቃልና ቀለል ባለ አቀራረብ ማቅረብ ደግሞ

ያን ያህል አጠፌታ ድካምም ስለሚያመጣ ወይም ችሎታ ስለሚጠይቅ እንዴት ነው የምታደርጉት? እንግዲህ ማንነቱንም ባናውቅ አሰራራችሁን ከጀርባ ያለውን በመጠኑ ሰረቅ አድርገን እንመልከት። አለማየሁ፣ አዎ የፉገራ ዜናን አሰራሩን ስንመለከተው ወቅታር እንዳለው እንግዲህ በወቅታዊ ጉዳዮች ላይ

የምናተኩር ቢሆንም ስራው ግን የቡድን ስራ ነው። የሚነሱ ጭብጦችን የሚመጡ መረጃዎችን በየቱ አቅጣጫ በሚቀጥለው ስራ ላይ እንሂድ የሚለውን ነገር በቡድን ነው የሚሰራው እና እዛ ቡድን ብዙ ውይይቶች ይደረጋሉ። ስራ ከመሰራቱ በፊት ይሄ ጉዳይ በየት በኩል እንየው እንዲህ አይነት መረጃ ይሄኛው ትክክል ነው ወይ የሚሉ በጣም ሰፊ የሆኑ ውይይት ይደረጋሉ እና በዛ ውይይት ተመስርቶ የሚቀጥለው መረጃ የሚቀጥለው የፉገራ ስራ

እንዲወጣ ይደረጋል እና ከጀርባ ብዙ የሚሰሩ ስራዎች አሉ። መረጃዎችን ማቅረብ ለምሳሌ ኢትዮ ቲዩብ ሚዲያ መሆኑ በራሱ ለፉገራ ዜና

ትልቅ አስተዋጽኦ አለው። ምክንያቱም ሌላ ቦታ መሄድ አያስፈልግም መረጃ ፍለጋ ብዙዎቹ እኛም ጋር ስላሉ የቪዲዮ መረጃዎች ማለት ነው እና ዩቲዩብን እንደ አንድ የመረጃ ምንጭ አድርገን ስለምንወስደው ለፉገራ ኒውስ አንድ ግብአት ይሆናል ማለት ነው እና ከዛ ውጭ ግን ብዙ ውይይቶች እናደርጋለን በሚነሱት ይዘቶች ላይ፣ በፉገራ ዜና ላይ በሚቀርቡት ጉዳዮች ላይ የተለያዩ ውይይቶች፣ የተለያዩ ክርክሮች ተካሂደው ነው ሰው ጋር የሚደርሰው

እና ከዛ አንጻርም መረጃዎቹ ትክክለኛ መሆናቸውንም ከማጣራት አኳያ ብዙ ጊዜ የሚዘገይበት ምክንያት አንዱ ከተመልካቾች የሚደርሱን በርካታ አስተያየቶች ውስጥ ግንባር ቀደሙ ብዙ ትቆያላችሁ የሚል ነው። ይሄ ደግሞ ስራውን በደንብ አጣርቶ ሰርቶ ለሕዝብ ማቅረብ ረዘም ያለ ጊዜ ስለሚወስድ ነው እና ከዛ አንጻር ነው እና ይሄን ይመስላል አሰራሩ።

i dead, the dead, the the

Are the I do not

ያሰማችሁ ከሶማሊያ ዋና ከተማ በስተምዕራብ 245 ኪሎ ሜትር ላይ በምትገኘው ባይዶዋ ከተማ ማዕከል ዛሬ ሁለት ከባድ ፍንዳታዎች ደርሰዋል።

የጤና ባለስልጣናት ማምሻውን እንደገለጹት ሀያ አንድ ሰው ተገድሏል። በፍንዳታዎቹ አርባ ስምንት ሰው ቆስሏል። ከቆሰሉት መካከል ሰላሳ ስምንቱ ከባድ የሚባል ጉዳት የደረሰባቸው። ከተገደሉት መካከል የደቡብ ምዕራብ ክልላዊ አስተዳደር ትጥቅ የማውረድ ጉዳዮች ምክትል ሚኒስትሩ ኑር ማላቅ እንደሚገኙበት ታውቋል። ለጥቃቱ አልሸባብ ኃላፊነት ወስዷል።

ትናንትም ሞቃዲሾ ውስጥ በደረሱ ሁለት ከባድ ፍንዳታዎች ቢያንስ የሀያ አምስት ሰው ሕይወት ጠፍቷል። በሌላ በኩል ደግሞ ኢራቅ ዋና ከተማ ባግዳድ አቅራቢያ በምትገኘው ሳድር ከተማ ውስጥም ገበያ ላይ በደረሰ የቦምቦች ጥቃት ሀያ አራት ሰው ተገድሏል። እንደዚሁም በአቅራቢያው የምትገኝን አንዲት ከተማ የእስላማዊ መንግስት ታጣቂዎች በፒክአፕ እየሆኑ ወረው ይዘዋታል።

ክቡራትና ክቡራን አድማጮች፣ የዜናው ጊዜ አበቃ። ከቴክኒሻኑ አይደን ኡትኮ ጋር በዚሁ ሰናብታችኋለሁ። ዜናውን ያሰማኋችሁ ሰለሞን አባተ።

This program has come to you from the Voice of America, Washington.